የአዲስ አበባ ማረሚያ ቤት የቀድሞውን የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውን እንዲፈታ ፍርድ ቤት የሰጠውን ትዕዛዝ አለመፈጸሙ የሕገ መንግሥት ጥሰትና ተጠያቂነትን እንደሚያስከትል ፌዴራል ጠቅላይ ፍርድ ቤት አስገንዝቧል። ቀደም ሲል የሰጠው ትዕዛዝ ዛሬውኑ እንዲፈጸም በድጋሚ አሳስቧል። አቃቤ ሕግ ከብሔራዊ ደህንነት መስሪያ ቤት ያገኛቸውን ማስረጃዎች ቅጂ ለመልስ ሰጪዎች ችሎት ፊት እንዲያስረክብ ቀጠሮ ሰጥቷል። መልስ ሰጪዎች ማረሚያ ቤት ውስጥ ሳሉ ደርሶብናል ያሉትን የእንግልት አያያዝ ለፍርድ ቤቱ አስረድተዋል። መለስካቸው አምሀ ከአዲስ አበባ ተጨማሪ አለው። የካቲት 3 ቀን 2008 ዓ.ም የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰበር ሰሚውን ችሎት ፍርድ መሠረት በማድረግ የቀድሞ የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል አቶ አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን የአዲስ አበባ ማረሚያ ቤት ከእስር እንዲፈታቸው ትእዛዝ ሰጥቶ ነበረ። ይሁንና ይህ የፍርድ ቤቱ ትዕዛዝ ባለመፈጸሙ ዛሬ ከእስር ቤት መቅረባቸውን ፍርድ ቤቱ ተገንዝቧል። ከማረሚያ ቤቱ ተወክለው ችሎት የቀረቡትም የፍርድ ቤቱ ትዕዛዝ መድረሱን አረጋግጠዋል። ፍርድ ቤቱም ለምን ፍቹ እንዳልተፈጸመ ሲጠይቃቸው ትክክለኛ መፈቻ ሌላቸውም ሲሉ ተወካዩ መልስ ሰጥተዋል። ፍርድ ቤቱ በበኩሉ ፍርድ ቤት የወሰነውን ማረሚያ ቤቱ ለመመርመር መብት የለውም። የተወሰደው እርምጃ ሕገ መንግሥቱን መጣስና የፍርድ ቤትን ትዕዛዝ አለማክበር ነው። ይህ ተጠያቂነትን ያስከትላል ሲል አስታውቋቸዋል። አቶ አመሐ መኮንን በይበልጥ አብራርተዋል። በችሎት የተገኙት የማረሚያ ቤት ተወካይ እየገለጹ ያሉት የፍርድ ቤቱን ትዕዛዝ ማረሚያ ቤት ውስጥ እስረኞችን ለመፍታት ኃላፊነት ላለው ክፍል ወይም ኃላፊ ደጋግሞ ቢያስረዱም ሊገባቸው እንዳልቻለና ሊቀበሉ እንዳልቻለ ነው የማረሚያ ቤቱ ተወካይ እየገለጸ ያለው። እንግዲህ ፍርድ ቤቱም ይህንኑ ተከትሎ አጽንኦት ሰጥቶ ይሄ የፍርድ ቤት ትእዛዝን አለመፈጸም ህገ መንግስቱንም ጭምር የመጣስ እንደሆነና ተጠያቂነትንም እንደሚያስከትል በአጽንኦት ገልጿል። እና የሚቻል ከሆነ ማረሚያ ቤት ተወካይ ይህንኑ ገልጸው ዛሬ ሁኑ እንዲፈቱ እንዲያደርጉ፣ የማይሆን ከሆነ ግን በነገው እለት ፍርድ ቤቱ ትእዛዝ እንደሚሰጥ ገልጿል። ስለዚህ ይህንኑ ነው እንግዲህ የምንጠብቀው። ማረሚያ ቤቱ እስረኞችን ላለመፍታቱ የሰጠው አንዱ ምክንያት አቶ ዳንኤል ሽበሼ አቶ አብርሃ ደስታና አቶ የሸዋስ አሰፋ በከፍተኛ ፍርድ ቤት ክርክሩ ይካሄድ በነበረበት ወቅት ፍርድ ቤቱን በመድፈር ተፈርዶባቸው ስለነበር ይህንን ቅጣት አላጠናቀቁም የሚል ነው ይሁንና ይላሉ አቶ አምሃ ይህ ለሌሎቹ ሁለት መልሰጪዎች በእስር ቤት እንዲቆዩ ምክንያት ሊሆን አይችልም። የእነሱ ጉዳይ ምናልባት ከፍተኛ ፍርድ ቤት ላይ በሚሰጠው ማብራሪያ የሚፈታ ነው የሚሆነው እና ማረሚያ ቤቱ እስካሁን ሊፈታቸው ያልቻለው እነሱም በተመለከተ ሕጋዊ ምክንያት ስላለው ነው ብሎ መውሰድ ይቻላል። አቶ ሀብታሙ አያሌውና አብርሃም ሰለሞን ግን እንደገለጽኩት ምንም ሌላ ማረሚያ ቤቱ ላይፈታቸው የሚችልበት ሕጋዊ ምክንያት የለም። በሚገርም ሁኔታም ዛሬ ታስሮ ሲቀርቡ ማረሚያ ቤቱ ሊፈታቸው ያልቻለበትን አለኝ የሚለው ምክንያት እንኳን በጽሁፍ አልገለጸም። ይሄ ግልጽ የሆነ ሕግን ለማክበር ፈቃደ ፈቃደኛ ያለመሆኑ ፍርድ ቤትንም ትእዛዝ ለማክበር ፈቃደኛ ያለመሆኑን በግልጽ ያሳየበት ነው። እንዲያውም መንግስት በአሁኑ ጊዜ በተለያዩ መገናኛ ብዙኃን ዘዴዎች መልካም አስተዳደር አሰፍናለሁ ከሚለው አባባል ጋር እንደሚቃረን አቶ አማ ያስረዳሉ። ይሄ ሁኔታ ደግሞ ምናልባት አሁን መንግስት በጽናት ይዤ ዋለሁ ከሚለው የመልካም አስተዳደር ጥያቄ ጋር በግልጽ የሚያሳይ ነው እና የሚመለከተው የመንግስት አካል በጉዳዩ ሳይዘገይ ጣልቃ ገብቶ ይህን ትዕዛዝ ያልፈጸሙ አካላት ላይ ተገቢውን አስተዳደራዊ እርምጃ ካልወሰደ የህግ የመጣሱ ድርጊት የመንግስትም ድርጊት ሆኖ የሚታይበት ሁኔታ መፈጠሩ የማይቀር ነው። ፍርድ ቤቱ ግን ማረሚያ ቤቱ ትዕዛዝ ባለማክበሩ ሊወስደው የሚችል ህጋዊ እርምጃ ምንድን ነው? ከዚህ በላይ የፍርድ ቤት ትእዛዝ በማናቸውም ሁኔታ መከበር አለበት። ፍርድ ቤትን ትእዛዝ ላለማክበር የሚያስችል ህጋዊ ምክንያት እስካልቀረበ ድረስ የፍርድ ቤት ትእዛዝ መከበር አለበት። የህግ የበላይነት ጽንሰ ሀሳብ አንዱ መገለጫ ይሄ ነው። ስለዚህ ፍርድ ቤት አንደኛ ይህንን የህግ የበላይነት የማስከበር የሰዎችን መብቶች የማስከበር ኃላፊነት አለበት። ከዚህ አንጻር ይህንን ጥሰት በፈጸሙ የማረሚያ ቤቱ ኃላፊዎች ላይ እርምጃ መውሰድ ይችላል አለበትም። ስለዚህ ምናልባት እንግዲህ ፍርድ ቤቱ አንድ የሚሰጠው ትእዛዝ ነገ ይታያል። ያ ትእዛዝ የማይፈጸም ከሆነ ፍርድ ቤቱ እንደገለጽኩት በሚመለከተው አካል ላይ እርምጃ ወደ መውሰድ ይሄዳል ብዬ ነው የምንገምተው። አቃቤ ህግ በዛሬ እለት ከብሔራዊ ደህንነት እንዲያቀርብ የታዘዘው ጥሬ ማስረጃ ከሶስት መቶ በላይ ገጾች ባሉት ጥራዝ ለፍርድ ቤቱ አስረክቧል። ይሁንና ይህ ማስረጃ ለመልስ ሰጪዎችም ቅጁ መድረስ ስላለበት ይህንኑ አቃቤ ሕግ ከችሎት ፊት እንዲፈጽም ለየካቲት ዘጠኝ ቀን 2008 ዓ ም ተለዋጅ ቀጠሮ ሰጥቷል። በመጨረሻም ፍርድ ቤቱ ባለፈው ሳምንት መጨረሻ ላይ በሰጠው ውሳኔ መሰረት እስረኞቹ ይፈታሉ በሚል እምነት አርፎት የነበረውን አቤቱታቸውን አንድ ባንድ እንዲያስመዘግቡ ፈቅዶላቸዋል። አቶ ዳንኤል ሽበሺ፣ አቶ የሽዋስ አሰፋ፣ አቶ አብርሃ ደስታ ከሌሎች ታራሚዎች በተለየ ሁኔታ እንደተያያዙ ከዘመዶቻቸውና ከሌሎች ጎብኞቻቸው ጋር እንደማይገናኙ አስመዝግበዋል። በተለይ አቶ ዳንኤል ሽበሺ መታሰራቸው እንደማያሳስባቸውና በማረሚያ ቤቱ በተለየ ሁኔታ የሚፈጸምባቸው በደል ይበልጥ የሚያሳስባቸው እንደሆነ ተናግረዋል። አምስቱ መልስ ሰጪዎች አቃቢ ሕግ ከአንድ ዓመት ተኩል በፊት በእነ ዘላለም ወርቅ አገኘው የክስ መዝገብ በሽብር ወንጀል ክስ መስርቶባቸው የነበረ ሲሆን የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አምስቱን ተከላከሉ ሲል እናቱ ሀብታሙ አያሌውን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ